ይህ ሰብአዊነት የተወለደው አፍሪካ ውስጥ ነው። ይህ ጥልቅ ጥቁር የሆነው ሰብአዊነት የተወለደው ከናይል ወንዝ ምንጭ ነው። ከዚያ ይህ ሰብአዊነት ሸለቆውን ቀስ በቀስ ተቆጣጠረ። ከዩጋንዳ አካባቢ ተነስቶ እስከ ናይል ዴልታ ለመድረስ 120 ሺህ ዓመታት ወስዶበታል። በምዕራባዊው በምዕራባዊው ዓለም በጣሙኑ የሚደነቀው ጥንታዊው የግብፅ ባህል አፍሪካዊ ነው። ከጥቁር አፍሪቃ በመጡ ሕዝቦችም በርካታ ተጽዕኖ አርፎበታል። ሼክ አንታዲዮፕ ይህንን ግኝት ይፋ ያደረጉት በጎርጎሮሳዊው 1954 ዓ ም ነበር። በጠንካራ ሳይንሳዊ መከራከሪያዎች ላይ የተመሠረተው የእርሳቸው ግኝት በጥንታዊት ግብፅና በሌሎች የአፍሪቃ ቋንቋዎች መካከል ያለውን የሥነ ቋንቋ ቅርበት በማሳያነት አጣቅሷል። የዘረኝነት ጭፍን ጥላቻ ነግሶበት በነበረው የሳይንሱ ማኅበረሰብ ዘንድ ይህ ግኝት ጉምጉምታ ማስከተሉ አልቀረም። በጊዜው የእርሳቸው ንድፈ ሀሳቦች አቤታዊ ነበሩ ይላሉ ዳካር በሚገኘውና በሼክ አንታ ዲዮፕ በተሰየመው ዩኒቨርሲቲ የግብፅ ጥናት ባለሙያ የሆኑት ፕሮፌሰር አቡበከር ሙሳ ይህ ስራ የኔግሮ ሀገራትና ባህል በሚል ርዕስ ስር የታተመው በ1954 ዓ ም ነው መቆጣጠር የማይችሉት ቦምብ ሆኖ ነበር። የኔግሮ ሀገራትና ባህል በስልጠና ላይ እያንዳንዱ አፍሪካዊና ዲያስፖራ ምሁር መኝታ አጠገብ የማይጠፋ ሆኖ ነበር። በእርግጥ ምዕራባውያን መጽሐፉን ለማጣጣል የቻሉትን ሁሉ አድርገዋል። ዞክሲዳንቱ ኦንቱ ፌፑር ዲስክሬዲቲ ሊቭር። ሆኖም የዶክትሬት ዲግሪ ባለቤቱ ሼካንታ ሳይንሳዊ ብቃት ማጣጣሉን ቀላል አላደረገውም። የያኔው ወጣት ጎበዝ ተማሪ በኬሚስትሪ፣ በኒውክለር ፊዚክስ እና ፍልስፍና ጭምር ዲግሪ ነበረው። ሼክ አንታ ዲዮፕ ለታሪክና ስነ ቋንቋ ጥልቅ ስሜት ያላቸውና ትልልቅ ጉዳዮችን መወጣት የሚወዱ ናቸው ይላሉ በዳካር ዩኒቨርሲቲ የታሪክ ፕሮፌሰር የሆኑት ባባካር ዲዮፕ። እርሳቸው እንደ ብሔራዊ ቋንቋዎች በአፍሪቃ የፌዴራሊዝም ጥያቄዎችና የኃይል ጉዳዮችን የመሰሉ በጣም ውስብስብ ጉዳዮችን ነበር የሚፈትሹት። ባለራዕይ ነበሩ። በርካታ መሠረታዊ ሐሳቦች አስቀምጠዋል። ዛሬ ስለ አፍሪቃ ታሪክ እንደዚሁም ስለ ሰው ልጅ ታሪክ ሲወራ የሼክ አንታን ጽሑፎች ሳይጠቅሱ ማለፍ የሚቻል አይደለም። ሼክ አንታ ዲዮፕ የአፍሪቃ የኋላ ታሪክ እንደሚስባቸው ሁሉ የአህጉሪቱ መጻይም ያሳስባቸው ነበር። በተማሪነት ዘመናቸው ከነፃነት በፊት ለነበሩ የተማሪዎች እንቅስቃሴዎች ራሳቸውን ያስገዙ ነበሩ። በ1960ዎቹ በሴኔጋል የመድብለ ፓርቲ ስርዓትና ዲሞክራሲ እንዲኖር የሚደረገውን ጥረት ደግፈዋል። በመላው አፍሪቃ በመጓዝ አፍሪቃውያን በፖለቲካ ኢኮኖሚና በባህል እንዲዋሃዱ ጥሪ ሲያቀርቡ ቆይተዋል። በፖለቲካው የሚሆን በሳይንሱ ሼክ አንታ ዲዮፕ በማያወላውል አመለካከታቸው ልቀው የሚታዩ ነበሩ። ባባካር ዲዮፕ ሽጋንታ አብ ግራንድ ሚሊቲ ሼካንታ በጣም ትሁት ነበሩ። ከእርሳቸው ጋር መጎዳኘት የጀመርኩት ተማሪ እያለሁ ነው። በቀላሉ ሊገኙ የሚችሉ ነበሩ። ያ የመጀመሪያው ነገር ነው። ግልጽ መሆናቸው ደግሞ ሁለተኛው። ሀሳባቸውን የሚደብቁ አይደሉም። በእርግጥ ድምፃቸውን ማሰማን ነበረባቸው፣ እርሱንም አድርገዋል። ግዙፍ ስራዎችን የሚሸሹ አልነበሩም እና በጣም ጠንካራ ሰው ነበሩ። ዱ ፐርሶናጅ የሼክ አንታ ቁርጠኝነት ከቅኝ ገዢዎች በተወረሰው የሰው ልጅ ታሪክ የማጭበርበር አካሄድ ላይ ወሳኝ ምት ለማሳረፍ ይረዳ ነበር። በጎርጎሮሳዊው 1964ና 1999 ዓ ም ባሉት ዓመታት የተባበሩት መንግስታት የባህልና የሳይንስ ድርጅት ዩኔስኮ ቀስ በቀስ የአፍሪቃን አጠቃላይ ታሪክ ማሳተም ሲጀምር የባለ ራእዩ ምሁር አንታዲዮፕ ግኝቶች አስፈላጊውን ቦታ አግኝተዋል።